የወጣቶች ዓለም በሰሜን ጋናዋ ታማሌ ከተማ ያለው የአቦቡ ገበያ ደርቷል። ፋታው ያኩቡና ባልደረቦቹም ጥድፊያ ላይ ናቸው። እቃዎችን ይሸከማሉ። ፋታው ስለ ስራው እንዲህ ይላል። ቤተሰብን ለመርዳት ስል በየቀኑ ይህን ማድረግ አለብኝ። ፋታው 27ተኛ ዓመቱን ቢደፍንም ሚስትም ሆነ ልጆች የሉትም። ስራ የሌላቸው ወላጆቹንና አምስት ዘመዶቹን የመርዳት ኃላፊነቱን ለመወጣት በየቀኑ ይታትራል። እንደ ፋታው በገበያ ውስጥ የሚሰሩ ብቻ አይደሉም። ቤተሰብ የመርዳት ከባድ ሸክም የወደቀባቸው እንደ ክሌሜንት ቦቴንግ ያሉ በንጽጽር የተሻለ የሚባል ስራ የሚሰሩ ወጣቶችም በተመሳሳይ ምክንያት በርካታ ስራዎችን እንዲሰሩ ይገደዳሉ። ክሌሜንት በዚያው በታማሌ በሚገኝ መንግስታዊ ባልሆነ ድርጅት ውስጥ የህዝብ ግንኙነት መኮንን ሆኖ ይሰራል። ከመደበኛ ስራ ውጭ ሌሎች ስራዎች መደረብ ያስፈለገበትን ምክንያት እንዲህ ገልጸዋል። በዙሪያዬ ላሉት ቤተሰቦቼ በቂ ገንዘብ መስጠት እንዲያስችለኝ በተጨማሪ ጠንክሬ መስራት አለብኝ። የተመቻቸው ቤተሰቦቼ ለሌሎች የቤተሰብ አባላትም ተመሳሳዩን ድጋፍ እያደረጉ ነው። ይህ ለእኔ ሸክም ነው። ነገር ግን እንደ አፍሪካዊ እነዚህን ኃላፊነቶች መሸከም አለብኝ። እንደ ክሌሜንት ገለጻ በወር ከሚያገኘው ገቢ ጠቀም ያለ መጠን ለቤተሰቦቹ ይሰጣል። በየወሩ ከማገኘው 20 በመቶ ገደማውን ለእነዚህ ነገሮች አውላለሁ። ያንን ገንዘብ ቆጥቤ ለንግድና መሰል ተግባራት ባውል ሌሎች ሰዎችን መቅጠር እችል ነበር። ነገር ግን ያንን ማድረግ አልቻልኩም። በቤተሰቤ ውስጥ ሳይበላ የሚያድር ሰው እያለ ገንዘብ ልቆጥብ አልችልም፣ አይደረግም። ሁለቱ ወጣቶች በሚኖሩበት ታማሌ ከተማ ያለው አዳራሽ ጉጉት በሚታይባቸው ወጣቶች ተሞልቷል። ወጣቶቹ በዚያ የተሰበሰቡት ለወደፊት ህይወታቸው ምን ማድረግ እንዳለባቸው ሀሳቦች የሚያካፍላቸውን ተናጋሪ ለማድመጥ ነው። ሀገራቸውን ታላቅ ለማድረግ እያንዳንዳቸው ሚና እንዳላቸው ያስታውሱ ዘንድ የጋናን ብሔራዊ መዝሙር ዘምረዋል። ከጋና ሕዝብ አብዛኛውን የሚይዙት ዕድሜያቸው ከ40 ዓመት በታች የሆኑት ናቸው። የሀገሪቱ ባለሥልጣናት በዚህ የዕድሜ ክልል ባሉ ዜጎች ላይ ጎልቶ የሚታየውን የጥገኝነት ንጽጽር ወይም ዲፔንደንሲ ሬሺዮ ለማቅለል በብርቱ እየጣሩ ነው። በኢኮኖሚክስ ጂኦግራፊ፣ የሕዝብ ጥናትና ሶሺሎጂ ዘርፎች ጥቅም ላይ የሚውለው የጥገኝነት ንጽጽር ጽንሰ ሐሳብ ሥራ ሳይኖራቸው በሌላው ላይ ጥገኛ የሚሆኑቱ በሚሰራው የሰው ኃይል ላይ የሚያሳርፉትን የኢኮኖሚ ሸክም የሚገልጽ ነው። በጎርጎርሳዊ 2016 በጋና የተደረገ ጥናት በሀገሪቱ ያለው የጥገኝነት ንጽጽር 66.7 በመቶ መሆኑን አመላክቷል። ይህ በበርካታ የአፍሪካ ሀገራት ካለው ጋር ሲነጻጸር ከፍ ያለ ነው። በአንድ ማህበረሰብ ውስጥ ከአምራች ኃይሉ ይልቅ ጥገኞቹ በዙ ማለት በአንድ ሰፊ ቤተሰብ ውስጥ ባሉ ጥቂት ሥራ ማግኘት በቻሉ ሰዎች ላይ ከፍተኛ ግፊት መኖሩን አመላካች ነው። በጋና ለምሳሌ አንድ ሰው ሰባትና ከዚያ በላይ የሆኑ ሰዎችን እንዲደግፍ ይጠበቅበታል። የጥገኝነት ምጥጥኑ ከፍ ማለት በተለይ በወጣቶች ላይ ቀጥተኛ ተጽዕኖ ያሳድራል። ወጣቶች የሚመኙትን ከመስራት ይልቅ ቤተሰቦቻቸውን ለመርዳት የሚያስፈልጋቸውን ገንዘብ ለማሟላት በርካታ ሥራዎችን እንዲሰሩ ይገደዳሉ። ስለ ወደፊት ሕይወታቸው ተረጋግተው ለማቀድና ለዚያ የሚሆናቸው ተጨማሪ እውቀትም ሆነ ክህሎት ለመገብየት በቂ ጊዜ ያጣሉ። ማህማቴኒ በታማሌ ከተማ በሚገኘው የተባበሩት መንግስታት የሥነ ህዝብ ፈንድ ዩኤንኤፍፒኤ ቅርንጫፍ ጽህፈት ቤት ውስጥ ይሰራሉ። በወጣቶች ዘንድ የሚስተዋለውን ትልቅ ቤተሰብ የመመስረት አካሄድ መለወጥ ይሻሉ። የዚህን ጠቀሜታ በታማሊያ አዳራሽ ለተሰበሰቡት ወጣቶችም ነግረዋቸዋል። የእህታችሁን የወንድማችሁን ልጆች ወይም ሌሎችን ሳይሆን ለሚስታችሁና ለልጆቻችሁ ጥሩ እንክብካቤ አድርጉ። ይህ ማለት ትርፋ ካበታችሁ ማለት ነው። እናንተ እየሰራችሁ ገንዘቡን በሌላ ስራ ላይ እንዲውል ማድረግ ትችላላችሁ። በጋና ድህነት በአብዛኛው ጠንቶ የሚታየው ሰፊ ቤተሰብ ባላቸው ዘንድ ነው። በሰሜን ጋና የሥነ ህዝብ ካውንስል ኃላፊ የሆኑት አልሃጂ ኢሱፉ ኢዲ ከእነዚህ ውስጥ የተወሰኑት በአሳዛኝ ሁኔታ ውስጥ እንዳሉ ይናገራሉ። ትሰራለህ፣ በወሩ መጨረሻ ግን ስራ ያለህ አትመስልም። የምትገኘው ሁሉ ለቤተሰብህ ይሄዳል። ሰዎች መጥተው በርህን ያንኳኳሉ። ለልጆቻቸው የትምህርት ቤት ክፍያ ካንተ ይፈልጋሉ። የእህትህ ወይም የወንድምህ ልጅ በር ላይ መጥታ ወደ ሆስፒታል መሄድ እንደምትፈልግ ትነግርሃለች። እምቢ ማለት አትችልም። በስተመጨረሻ ግማሾቻችን ለብድር ስንዞር እንገኛለን። የሁለት ልጆች አባት የሆኑት ኢሱፉ ኢዲ ይህ ችግር በራሳቸው ላይም እንደሚስተዋል ይናገራሉ። ከሩቅ ዘመዶቻቸው በሚመጡ የገንዘብ ጥያቄዎች ምክንያት በወሩ መጨረሻ ባዷቸውን እንደሚቀሩ ያስረዳሉ። ይህን አዙሪት በማህበረሰቡ ተደጋግሞ መመልከት እንግዳ ነገር አይደለም። ሙሳ ሚና በሙያቸው ነርስ ናቸው። ይኖሩበት ከነበረው ከተማ ለቀው ወደ ትውልድ መንደራቸው ተመልሰዋል። ከወለዷቸው ሶስት ልጆች ባሻገር ሁለት ተጨማሪ ልጆች አስጠግተዋል። ከሰፊው ቤተሰባቸው ደግሞ በአጠቃላይ አስር ሰዎችን የመርዳት ኃላፊነት አለባቸው። አሁን የተጋፈጥኩትን ለማንም ቢሆን አልመኝም ለጠላቴም ቢሆን የምረዳው አነስተኛ የቤተሰብ መጠንን ነው። በድህነት ውስጥ እንዳለሁ አውቃለሁ። ይህን ጭነት ባልሸከም ኖሮ ልቆጥበው የምችለው ገንዘብ አሁን በጣም ደስተኛ ሴት ሊያደርገኝ ይችል ነበር። ገንዘብ መቆጠብ መቻል ሰዎች በህይወታቸው የተሻለ ነገር ለማምጣት አቅም ይሆናቸዋል። ትምህርታቸውን እንዲቀጥሉ አሊያም በህይወታቸው የሚመኙትን ስራ እንዲሰሩ ያስችላቸዋል። እንደ አልሃጂ ኢሱፉ ኢዲ አባባል በጋና ለቁጠባ ያለው ጊዜ መሆነ አቅም አነስተኛ ነው። በምታገኘው አነስተኛ ደሞዝ ላይ ጥገኛ የሆኑ ብዙ ሰዎች አሉ። በወሩ መጨረሻ ምንም አግኝ ምን እነዚህን ሰዎች ለመርዳት እንደሚውልና የሚተርፍ ካለ ለራስህ እድገት ያለህ አነስተኛ እንደሆነ ትረዳለህ። ስለ ቁጠባ ለማውራትና ወደፊት ለሚያጋጥሙህ ያልተጠበቁ ወጪዎች ለመዘጋጀት እንኳ አስቸጋሪ ይሆንብሃል። መሐመድ ጀባሩ የተባሉ የታማሌ ነዋሪ ግን በአፍሪካ ያለው ሰፊ የቤተሰብ ትስስር ጠቀሜታም አለው ባይ ናቸው። በህይወቴ እናቴና አባቴ ብቻ አይደሉም የረዱኝ። ሌሎችም በአንድም ሆነ በሌላ መንገድ ትምህርቴን እስክጨርስና በእድገቴ ሁሉ አግዘውኛል። እነርሱ የሩቅ ቤተሰብ አባላት ናቸው። ስለዚህ ድጋፍ ያስፈልጋቸዋል ብለን የምናምንባቸውን ሌሎች የቤተሰብ አባላት መርዳት እንደ ኃላፊነት ነው የምመለከተው። በርካቶች ግን እንደ መሐመድ ጥቅሙ አይታያቸውም። የተወሰኑ ወጣቶች እንደውም ይህን ሽሽት ወደ ከተማ ይሰደዳሉ። በዚያም እያሉ ከሰፊ የቤተሰብ አባላት የሚቀርብላቸውን የገንዘብ ጥያቄ ለማምለጥ የስልክ ቁጥራቸውን በየጊዜው ይቀያይራሉ። መንግሥት ይህን ችግር ለመቅረፍ በተቋም ደረጃ ያደራጀው ምንም ነገር ባይኖርም አዲስ ተጋቢዎች የሚወልዷቸውን ልጆች ቁጥር እንዲመጥኑ ሲመክር ይስተዋላል። ሆኖም የጋና ሕዝብ ቁጥር ማሻቀቡ አሁንም አልተገታም። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ልሞልደየስ ነኝ። መልካም ጊዜ